ድርጅቶቹ በመግለጫቸው በተለይ ካለፉት ሁለት ወራት ወዲህ በኦሮሚያ አማራና አዲስ አበባ ክልሎች በሰብአዊ መብት ተከራካሪና የሲቪል ማኅበራት መሪዎች ላይ እየተፈጸመ ያለው እስራትና ወከባ አሳሳቢ መሆኑን በመግለጽ በሁሉም ክልሎች ታስረው የሚገኙት የሰብአዊ መብት ተከራካሪዎች የሲቪል ማኅበራት መሪዎችና ጋዜጠኞች በአስቸኳይ እንዲፈቱ ጠይቀዋል። የመንግሥታቱ ድርጅት የሰብአዊ መብት ኮሚሽን በጠየቀው መሠረትም በሰላማዊ ሰልፈኞችና ተቃዋሚዎች ላይ የተፈጸመው ግድያና እስራት በዓለም አቀፍ ገለልተኛ መርማሪ ቡድን እንዲጣራ ጠይቀዋል። ስለ መግለጫው አጠቃላይ ይዘትና መልእክት እንዲያብራሩልኝ በአምነስቲ ኢንተርናሽናል የምስራቅ አፍሪካ ተመራማሪ የሆኑትን አቶ ፍስሐ ተክሌን ከናይሮቢ በስልክ አነጋግሬ አለሁ። አቶ ፍስሐን በቅድሚያ የጠየኳቸው። በአሁኑ ወቅት በሺ የሚቆጠሩ እስረኞች ባሉበት ሁኔታ መግለጫችሁ በታሰሩ የሰብአዊ መብት ተከራካሪ ግለሰቦች፣ የሲቪል ማህበራት መሪዎችና ጋዜጠኞች ላይ ብቻ ማተኮሩ ለምንድን ነው የሚል ነበር አቅጣጫ ነው። በመንግስት በኩል በዚህ በሰብአዊ መብት ላይ የተሰማሩ ሰዎችን በአንድም ሆነ በሌላ መንገድ በተለያዩ ደግሞ በማሰር እንቅስቃሴያቸውን ለማስተካከል፣ ለማስፈራራት የሚደረገው ነገር አዲስ ስለሆነ በዛ ላይ ያለውን ትኩረት ለመሳል። ይሄ ማለት ግን ባለፉት ሳምንት ሌሎች የሰብአዊ መብት ጥሰቶች አልተጠቀሙም ነበር ለማለት አይደለም ግን ህሊና እስረኞች የምንላቸው በጣም ብዙ ሰዎች በኢትዮጵያ መንግስት የተያዙ ሰዎች አሉ። ሱንም በፕረስ ወይነቶነ ሜንሽን አርገናል። ለምሳሌ መለቀ ነገር እና ሌሎችም ከኦሮሚያ ፕሮቴስት ከአማራ ፕሮቴስት ጋር የተያዙ የታሰሩ ሰዎች ሚ አባላትም ሜንሽን አርገን የአካባቢ ሚሊሻዎችን በመጠቀም ተቃውሟቸውን የሚያሳሙ ሰዎችን የመበተን የንግደር ስራ በአዲስ መርት ደግሞ የመጣም ነገር አለ። በተለይ ትናንትና ና ዛሬ እየሰማሁ ያለው ነገር እንዲ ባራ በስማዳ እና በመሳሰሉት የተለያዩ የአማራ ክልሎች ተካሄዱ። የአካባቢ ሚሊሻዎችን በሌላ አቀራራቸው ብዙ ላይ ነው ይዛሉ ቡድን ማለት ነው። እነሱን በመጠቀም ሰዎችን የሚቃወሙ ተሰላፊዎችን መግደል ነገር እየመጣ እንደሆነ ነገር ባህር ዳርም ላይ እንደዚሁ ሰዎች እንደዚህ አትኩሮ እየተገደሉ እንደሆነ እናቃለን እና እንደተቀለ ነው። ግን በነዚ የሰብአዊ መብት ተከራካሪዎች የምንላቸው ላይ የመጣዋን አዲስ ነገር ለማሳየት ነው። የሰብአዊ መብት ድርጅቶቹ በኢትዮጵያ መንግስት ላይ መግለጫ ሲያወጡና ጥያቄ ሲያቀርቡ ይህ የመጀመሪያ ጊዜ አይደለም፣ ግን ሰሚ አላገኙም። ጥሰቱና ግድያውም ስርዓቱም ቀጥሏል። በአሁኑ ወቅትስ ድምፃችሁ ሊሰማ የሚችልበትን ሌላ ዘዴ አስባቸዋሉ ወይ? ለምሳሌ ከለጋሽ መንግስታት ጋር በችግሩ ዙሪያ አብሮ መስራት ማለት ነው ግብረነትና ተጠያቂነት ባለው መቱ በመንግስት ሊያሰሚመለከተ ነው ዛሬ ሰዎች ግን በተቻለ መጠን ደግሞ ለሰብአዊ መብት ፍሬንድ የሆኑ ለሰብአዊ መብት ተቆርቋሪ የሆኑ መንግስታትን አንጠቀም ማለት አለ። በዚህ መልኩ እንግዲህ የተለያዩ ሀገራትን ኢትዮጵያ መንግስት ላይ ጫና እንዲያርጉ ለማድረግ የነባቸው ሁኔታዎች አሉ። በተለይ ከአውሮፓና ሰሜን አሜሪካ ሲዘኩል በዚህ ላይ ኮንሰርነት የሆኑ በአንድም ሆነ በሌላ መስታት ኢትዮጵያ ውስጥ አሁን ያለው ነገር እያሳሰባቸው በተለይም ደግሞ በረጅም ጊዜ በኢኮኖሚ ድጋፍና በመረጋጋት ታወቅ የነበረችው ሀገር በአጭር ጊዜዎች በእንደዚህ አይነት ሁኔታ ላይ መረጠ ያሳሰባቸው ሀገሮች እነሱም ወደኛ መጥተዋል፣ እኛም ወደ እነሱ ሄድ ነገር አለ። በሌላ በኩል የተባበሩት መንግስታትም ሰብአዊ መብት ኮሚሽን ተደረገ ጥያቄ አለ። እሱንም ሰፖርት ማድረግ ስለሚያስፈልግ እና ጥያቄውን በተደጋጋሚ የሚያሳየ ስለሚያስፈልገን ምክንያቱም ከዚህ ወዲህ የነበሩ በአገሮች ውስጥ የተደረጉ የታየ ጥሰቶችን ለማጣራት ተብሎ የተቋቋሙ የተለያዩ ኮሚሽኖችም ሆኑ ጊዜያዊ አደረጃጀቶች በተለያየ መልኩ ተሰዶችን ማጣራት ላይ ጋሮት መንግስት የወሰደውን እርምጃ መደገፍ አይነት አዝማሚያ ነው የታየባቸው። ስለዚህ ህዝቡ የሚያምነው ከማንኛውም ተጽዕኖ ነጻ የሆነ አንድ አካል ምርመራውን እንዲካሄድ ይደረግ ነው የምንለው። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።